የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ የተለያዩ የአፍሪካ፣ የአውሮፓ ህብረት፣ የጀርመን፣ የእንግሊዝ እና የፈረንሳይ ባለስልጣናት በተገኙበት በትላንትናው ዕለት ተካሂዷል። ከፍተኛ የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ባወር በስብሰባው የተንጸባረቀውን አቋም ያጠናከረ መግለጫ አውጥተዋል። ለሰሜን ኢትዮጵያው ቀውስ ወታደራዊ መፍትሄ የለም ያሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው በኢትዮጵያ መንግስት እና በህወሓት መካከል ውይይት እንዲፈታ ጥሪ ያቀረቡበትን ጨምሮ ያካተተ ዘገባ ደርሶናል። አሉላ ከበደ እንደሚከተለው ያቀርበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና በአለም አቀፍ ደረጃ የተቀናጀውን ጉዳዩን በቅርብ ይከታተላል የተባለው የውጭ ጉዳይ ሚኒስቴርና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጀፍሪ ፌልትማን በጋራ ባስተናገዱት በዚህ ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው በይነ መንግስታት ባለስልጣን የጋድ ሊቀመንበር ኦሉሴጉን ኦባሳንጆ፣ የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬዴሪክ ክላቪየር ተገኝተዋል። ስብሰባውን ተከትሎም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ ወደ ንግግር መግባት የሚያስችል መሰረት ለመጣል የተኩስ አቁም እንዲያደርጉ ዩናይት ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውን ይዘረዝራል። እንዲሁም በግጭቱ ውስጥ ያሉ ወገኖች ሁሉ አለም አቀፍ ህግን እንዲያከብሩ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው መግለጫው ያትታል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሐሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። የሚኒስትሮቹን ስብሰባ ተከትሎም የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ አይዲ አስተዳዳሪ ሳማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጀፍሪ ፌልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ዙሪያ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ወቅት በአለም ዙሪያ ከሚታዩት የሰብአዊ ቀውሶች አንዱ ባሉት ሁኔታ ውስጥ የሚገኙት በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ስላሉበት አሳሳቢ ሁኔታ መነጋገራቸውንም ገልጠዋል። ከ11 ወራት በላይ የዘለቀው ጦርነት ከ6 እስከ ሰባት ሚሊዮን የሚሆኑ ሰዎች ለከፋ የምግብ ዋስትና ችግር እንዲጋለጡ አድርጓል ያሉት ባለስልጣኗ ከሁለት ሚሊዮን በላይ የሚሆኑ ዜጎች ቀያቸውን ትተው ሲሰደዱ፣ ቁጥራቸው ከ900 ሺህ በላይ የሚሆኑ ደግሞ ምግብ ፍለጋ ለቀናት እየተጓዙ ለቸነፈር የተቃረበ ከፍተኛ ችግር ተዳርገዋል ብለዋል። ዩናይት ስቴትስ ትልቋ የኢትዮጵያ ለጋሽ ሀገር ስትሆን ቀውሱ ከተጀመረ አንስቶ ከ665 ሚሊዮን ዶላር በላይ መለገሷንና ተጨማሪ የ26 ሚሊዮን ዶላር ለመስጠት ማቀዷንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራዳሪ ድርጅት አስተዳዳሪዋ ሳማንታ ፓወር በመግለጫቸው አመልክተዋል። ዩናይት ስቴትስ በዚህ ግጭት ለተጎዱ ኢትዮጵያውያን ሁሉ ሰብአዊ እርዳታ ማድረሷን ለመቀጠል ቁርጠኛ መሆኗንም ገልጠዋል። የስብሰባው ተሳታፊዎች ለተወሳሰበው ችግር አስቸኳይ መፍትሄ ለመሻት መስማማታቸውን እንዲሁም እየተስፋፋ ያለው ግጭት እልባት እንዲያገኝ የዩናይት ስቴትስንም ሆነ የአጋሮቿን የተለየ መፍትሄ አቅጣጫ የሚሻ በመሆኑ ላይም ከስምምነት መድረሳቸውን መግለጫው አትተዋል። በጣም አስቸኳይ ትኩረት የሚሹ ያሏቸውን ግቦች ለማሳካትም በትግራይ የሰብአዊ ተደራሽነትን ማረጋገጥና ገደቦችን ማንሳት እንዲሁም በሁሉም ወገኖች መካከል የተኩስ አቁም ድርድር እውን እንዲሆን የተቀናጀ እርምጃ ይጠይቃል ብለዋል። ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በትላንትና ዕለት ተገናኝተው ለተነጋገሩት በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ልዑክ ኦሉሴጉን ኦቦሳንጆ ለጋሾች የሚሰጡትን ድጋፍም እንደሚያጠናክሩም ይፋ አድርገዋል። በሌላ ዜና የኬንያው ፕሬዚዳንት ኡሁሩ ኬንያታ በኢትዮጵያ መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሓት መካከል ንግግር እንዲጀመር ጥሪ አቅርበዋል። በኒውዮርክ በተባበሩት መንግስታት ጸጥታ ምክር ቤት በተካሄደና በብዝሃነት በአገረ መንግስት ግንባታ እና በሰላም ጉዳዮች ላይ ያተኮረ ክርክር ከመሩ በኋላ ባሰሙት ንግግር ለግጭት ወታደራዊ እርምጃ መፍትሄ አይሆንም ብለዋል። ባለፈው የአውሮፓውያኑ ሁለት ሺህ ሀያ መገባደጃ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነ መቀመጫ ያገኘችውና የወሩ ሰብሳቢ የሆነችው ኬንያ ፕሬዚዳንት ኬንያታ በቅርቡ ዓለም አቀፍ የጋዜጠኞች ስብስብ ይፋ ባደረገውና የፓንዶራ ሰነዶች የሚል ስያሜ በተሰጠው የሙስና አጋላጭ ጥናት ከተባለው የሙስና ድርጊት ተጠቃሚዎች አንዱ መሆናቸውን አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። ቀደም ሲል እንደተናገርኩት በመጀመሪያ ስሜ እዚያ ዝርዝር ውስጥ የለም። ሁለተኛ ደግሞ እኔ የሰራሁት ሕገወጥ ወይም ተገቢ ያልሆነ ነገር ስለመኖሩም የሚለው የለም። እዚህ ስብሰባ ላይ ለመገኘት ኬንያን ከመልቀቄ በፊት እንደተናገርኩት ወደ ሀገሬ እንደተመለስኩ በዚህ ጉዳይ ላይ የተሟላ ምላሽ እሰጥበታለሁ። ፕሬዚዳንት ኬንያታ በነገው ዕለት በዋይት ሀውስ ከፕሬዚዳንት ባይደን ጋር ተገናኝተው እንደሚወያዩም ይጠበቃል።